ወደ 10 ዓመት ፈጅተዋል የተባለው የመገናኛ ብዙሃን ምክር ቤት በኢትዮጵያ ለመጀመሪያ ጊዜ ጥር 3 2008 መቋቋሙ ይፋ መሆኑ ይታወቃል። ይህም ምክር ቤት አገሪቱ ውስጥ ያሉትን የሚዲያ ተቋማትና ጋዜጠኞችን የሚያስተዳድር ሲሆን የሚዲያ ኢንዱስትሪውን የሚያጋጥሙት ችግሮች መፍትሄ እንደሚሆንለት ይነገራል። በተለይም አገሪቱ ውስጥ የሚሰሩ የግል መገናኛ ብዙሃን ተቋማትም ሆነ ጋዜጠኞች በመንግስት በኩል የሚደርስባቸው ሳንሱር፣ የማድረግ ዛቻ፣ የአካል ጥቃት ከዛም አልፎ ለእስር እንደሚዳረጉ የሚዲያ መብት ተከራካሪዎች በሚያወጡት ዘገባዎች ይጠቅሳሉ። ስለዚህም ነው የመገናኛ ብዙሃኑ ምክር ቤት መቋቋሙ መፈናፈኛ ላጡት ተቋማትም ሆነ ለጋዜጠኞች መፍትሄ ይሆናል የተባለው። ይሁን እንጂ ይህ ምክር ቤት መቋቋሙን ተከትሎ ሁሉ አቀፍ ምክር ቤት አይደለም ስሉ ቅሬታቸውን የሚያሰሙ አልጠፉም። አገሪቱ ውስጥ ካሉት የሚዲያ ተቋማት ግማሽ ያህሉ በምስረታው ላይ እንዳልተሳተፉም የሚዲያ ዘገባዎች ያመለክታሉ። የኢትዮጵያ ነጻ ጋዜጠኞች ማህበር ሊቀመንበር አቶ ወንዶሰን ተሾመ የምክር ቤቱን ምስረታ ትልቅ ስኬት ነው ካሉ በኋላ በምስረታው ጊዜ በአካሄዱ ላይ እንዳልተስማሙ ለዶችቬሌ ተናግረዋል። በተካሄደውም የምክር ቤቱ ምርጫ 200 መራጮች ይገኙበታል ተብሎ ብጠበቅም 40 ሰው ብቻ እንደተገኙ ና ከዚህም 18 ሰው ብቻ ድምፅ እንደሰጡ ተናግረዋል። ዞሮ ዞሮ ከምርጫው በፊት ግን በነበሩት ቀናት ትንሽን ልፍ እናደርገው ና ሁለት ሶስት ወር ኦል ኢንክሉሲቭ ና እንዲሆን እናድር የሚል ሀሳብ ነበር። ያም ተቀባይነት አላገኘም። አንድ ሁለተኛው በሙሉ ክልሎች መገኘትና መምጣት አለባቸው። የሁሉም ጉዳይ ነው፣ ይሄ ሀገሪቱን በአጠቃላይ ያሉትን የሚመለከት ነው የሚል ነው። ምክንያቱም መንግስትም ራሱ ከሚከተለው የፌዴራል ስርዓት አንፃር ስትመለከተው ይሄንን ስብጥር በአግባቡ መወከል መፍትሄ ተቀባይነት እንዲኖር የሚያደርግ ነው። በዚህ መሰረት ያ ቀኑ በማጠሩ ውጤቱም እንደነበረን ስጋት ነው የሆነው። አብዛኞቹ ክልሎች አልተገኙም። ሌላ ጉዳይ ይላሉ አቶ ወንድ ወሰን ለምክር ቤቱ የሚውሉ የገንዘብ ምንጭ መንግስት በዲሞክራሲ ፈንድ በሚባለው ሊያግዝ ፍላጎቱን ቢያሳይም ይህን አንቀበልም ያሉ ስላሉ የገንዘብ ምንጩ ኬት እንደሚመጣ አይታወቅም ወይም ግልጽ አይደለም ስሉ ለዶቼ ቬለ ተናግረዋል። ይሄም ቅርብ ጊዜ የወጣው መንግስታዊ ያልሆኑ የበጎ አድራጎት ድርጅቶች ህግ ጋር እንደሚጻረር እና እሳቸውም እንዳልተቀበሉት ይናገራሉ። እንደ እንደሳቸው ገለጻ ምክር ቤቱ አልተቋቋመም። ምክንያቱን እንዲህ ሲሉ ያብራራሉ። የፕሬስ ካውንስሉ ሲመሰረት ፓናሉ ውስጥ የህዝብ ተወካዮች፣ አሳታሚዎች፣ ኤዲተሮች፣ የጋዜጠኛ ማህበራት ይኖራሉ። አመራሩ ግን ኤክስኪውቲቭ ኮሚቴው የሚሆነው ከህዝብ የተመረኩ የተወከሉ ሰዎች ጥሮታዊቱ ዳኞች ኦር ፓርላማ የነበሩ ሰዎች ኦር ዩኒቨርሲቲ ሌክተር የሆኑ ሰዎች እንደዚህ ከሙያ ጋር ሪሌትድ የሆኑ ቻምበር ኦፍ ኮመርስ የሃይማኖት ተቋማት እንደዚህ እንደዚህ ይወከላሉ። እና ዋናው ነገር ምንድን ነው? ክላሪቲ በሌላቸው ነጥቦች ላይ ይሄን መጠቀል አንችል። አገር ውስጥ ያሉት ሚዲያዎች በተመረጡት የምክር ቤት አመራሮች እምነት የለንም የሚሉትን አስተያየቶች አስነብበዋል። ምክንያቱም ግለሰቦቹ የግላቸውን ፍላጎት ሊያስፈጽሙ ስለሚችሉ ስልም ጠቅሰዋል። ስለዚህም በሌሎቹ አገራት እንደሚደረገው ከየትኛውም ተጽዕኖ ነጻ እና ገለልተኛ የሆነ ምክር ቤት ለመምስረት እንቅስቃሴ የተደረገ መሆኑን ዘገባዎች ያሳያሉ። አቶ ወንዶሰን በዚህ ጉዳይ ላይ ስናገሩ ይህ መበታተን እንኳን አይጠቅመንም። አስር ሃያ ፕሬስ ካውንስል አታቋቋምም። ኦፍኮርስ ቮለንተሪ የሚመሰረት ነው። አንዳንድ ሬዲዮ ጣቢያዎች እንደዚህም ሲያራግቡ ሰምቻለሁ። ሁለትም ሆኖ ሶስትም ሆኖ ማቋቋም ይችላል የሚል ይሄ ምልክ አንደርስታንዲንግ ማለት የሚመጣ ይመስለኛል። የሚጠቅመን ሁሉም በጋራ ሆኖ ለሁሉም በዚህ አንድ ጠንካራ የሆነ የመገናኛ ብዙኃን ምክር ቤት መቋቋሙ ነው። እኛም ስንደቅምም ስንለፋም የነበረው በዚህ ከነበረም ኮሚቴ ጋር ይሄ ነው እና ይሄንኑ ያለውን ምንም የሚስተካከልበትን መንገድ መፈለግ ነው። አጀንዳችን ተነጥቀናል የሚሉት አቶ ወንዶሰን አንድ ጋዜጠኛ ችግር ቢያጋጥመው የሚከሰሰው ራሱ ነው እንጂ ባለቤቶቹ ስላልሆኑ ምክር ቤቱ ጋዜጠኞቹን ማሳተፍ እንዳለበት ያሳስባሉ። ምክር ቤቱ ከነችግሩ መቋቋሙ ትልቅ ነገር ነው ስሉ በማህበራዊ ድረገጽ ያደረግነው የውይይት ተሳታፊዎች አስተያየታቸውን አጋርተዋል። ሌሎቹ ደግሞ ሀሳብን በነፃ የማይገለጽበት አገር ውስጥ ምክር ቤቱ መቋቋሙ ብዙም ፋይዳ የለውም ስሉ ተከራክረዋል።